የባዘል ሚሲዮን በጎልድ ኮስት መስራቱን ቀጠለ። ወንጌል ምዕራብ አፍሪካ ውስጥ መሰራጨት ጀመረ። በአፍሪካ ቤተክርስቲያን ታሪክ ከ1878 እስከ 1914 ዓ.ም ተመረተ የነበረውን ጊዜ ማጥናት ስንጀመር ወንጌል መልእክት በአህጉሪቱ እጅግ ውስን እንደነበር ማስታወሱ መልካም ይሆናል። በሚቀጥለው ገጽ የምንመለከተው ካርታ ክርስትና ከግብጽ ከኢትዮጵያና ከደቡብ አፍሪካ አንዳንድ ክፍሎች ባስተቀር በአህጉሪቱ የባህር ዳርቻዎች ብቻ ተወስኖ እንደነበር የሚያመለክት ነው። ሆኖም 1878-1914 ዓ.ም. ተመረተ ባለው ጊዜ ፒተር ካምረን ስካትና ሌሎች ሰዎች የባህር ዳርቻ አካባቢዎችን እየለቀቁ ወንጌልን ወደ መሀል አገር የማምጣትን አስፈላጊነት እንዴት እንደተመለከቱት እናያለን። በተከታዮቹ ገጾች ደግሞ ወንጌል ወደ አፍሪካ መሀል ምድር የዘለቀበትን ሁኔታ እንመለከታለን። የቤተ ክርስቲያንን እድገት በመመርመር ለመመርመር ይቻል ዘንድ እንደገና ወደ አፍሪካ ምዕራባዊ የባህር ዳርቻ መመለሳችን አስፈላጊ ይሆናል። የምዕራፍ 17 እና 18 ጥናታችን ባጠቃለልንበት ጊዜ ጳጳሱ ሳሙኤል ክራውዘር እና ሌሎች ሰዎች ናይጄሪያ ውስጥ አዲስ የወንጌል በር እንዴት እንደከፈቱ ተመልክተናል። በተጨማሪ የወንጌል ስራ ጎልድ ኮስት ወይም ጋና እንደ ሴራሊዮን ውስጥ መስፋፋቱን ቃኝተናል። ጥናታችንን እያጠቃለን በሄድን ቁጥር ከዚህ ቀደም ከተመለከትናቸው ሌላ የሚስዮናውያን ማህበር እንደተጨመሩ እናያለን። ያለ ከነዚህ ቡድኖች ብዙዎቹ አዲስ የወንጌል ክልል የሚከፍቱ ነበሩ። ምዕራፍ አፍሪካ ውስጥ ከ1878 እስከ 1914 ዓ.ም የነበረውን እድገት ብዙ ባልተምታታ ታታ መንገድ የማጥኛው የተሻለ ዘዴ ከሴኔጋል ጀምሮ ወደ ደቡብና ምስራቅ እስከ ናይጄሪያ መዘዋወር ነው። ሴኔጋል የፈረንሳይ መንግስት በሴኔጋል ላይ የይገባኛል ጥያቄ ያነሳው ከ18ኛው መቶ ክፍለ ዘመን የመጀመሪያ ጀምሮ ነው። የሮም ካቶሊካዊት ቤተክርስቲያን በአካባቢው እንድትሰራ ከፈረንሳይ ማበረታቻ አግኝታ ነበር። ጥቂት የካቶሊክ ሚስዮናውያን በ19ኛው መቶ ክፍለ ዘመን መጀመሪያ ወደ አካባቢው መጡ። ከሚስዮናውያኑ ብዙዎቹ ቢሞቱም በርካታ ሚስዮናውያን ጣቢያዎች ተመስርተው ነበር። የሮም ካቶሊኮች ወደ እምነታቸው የሚለወጡ ሰዎች ለማግኘት ያልቻሉበት አንድ ምክንያት ህዝቡ በአብዛኛው ሙስሊም ስለነበር ነው። በ1800 ክፍለ በ1800 ዓመተ ምህረት እስልምና ሴኔጋል ወንዝ አካባቢ የ800 ዓመት ዕድሜ ነበረው። ያም ሆነ። የሮም ካቶሊካዊት ቤተክርስቲያን አፍሪካውያን ካህናትን የምታሰለጥንበት መንፈሳዊ ትምህርት ቤት አቋቋመች። በ1902 ዓመተ ምህረት የምታሰለጥንበትን መንፈሳዊ ትምህርት በዚህ ማሰልጠኛ የሰለጠኑ 10 10 አፍሪካውያን የአካባቢው ካህናት ሆኑ። በ1914 ዓመተ ምህረት የካቶሊክ ቤተክርስቲያን ሴኔጋል ውስጥ 17 ሺህ አባላት እንደነበሯት ይነገራል። ጋምቢያ ጋምቢያ ዙሪያዋን በሴኔጋል የተከበበች በጣም ትንሽ ሀገር ናት። ቀደም ብለን እንደመት እንደተመለከት ነው የፕሮቴስታንት ሚስዮናውያን ወደዚያ ያመጡት በ1821 ዓመተ ምህረት ነበር። እነዚህ የዌስትሊያን ሜቶዲስት ሚስዮናውያን ከ1878 እስከ 1914 ዓመተ ምህረት ድረስ ምስክርነታቸውን ያለማቋረጥ ቢቀጥሉም በእስልምና ተጽዕኖ ምክንያት ወደ ክርስትና የሚለወጡ ሰዎች ቁጥር አነስተኛ ነበር። በ1914 ዓ ም ጋምቢያ ውስጥ የነበረችው የሜቶዲስት ቤተ ክርስቲያን በጣም ትልቅ አልነበረችም። ሕልውናዋን ለመጠበቅ የሚስዮናውያን እርዳታ ጥገኛ መሆን ግድ ሆኖባት ነበር። በጋምቢያ የሮም ካቶሊክ የመንፈስ ቅዱሳውያን አባው ቡድንም የነበረው ሚስዮናዊ ስራ አነስተኛ ነበር። በመሆኑም እስከ 1914 ዓመተ ምህረት ድረስ እያፈራቸውና ወደ ክርስትና የተለወጡ ሰዎች ጥቂት ናቸው። የፖርቱጋል ጊኒ ወይም ጊኒ ቢሳው። የፖርቱጋል ጊኒ በአስተደቡብ ራቅ ብላ ትገኝ ነበር። የፖርቱጋል ካቶሊኮች በዚህ ክልል ለብዙ ዓመታት ቢሰሩም አጥጋቢ ውጤት አላገኙ። በ1914 ዓ.ም ምህረት ቅኝ ግዛቲቱ ውስጥ የፕሮቴስታንት ሚስዮናውያን አልነበሩ። ሴራሊዮን ሴራሊዮን በዚህ ቅኝ ግዛት ውስጥ ከሚገኝ የእምነት ክፍል ትልቁ የእንግሊዝ ቤተ ክርስቲያን ነበር። ዚያ ክሬኦል በተባለው ጎሳዎች መካከል የሚገኘው የመጨረሻ የአጥቢያ ቤተ ክርስቲያን በገንዘብ ጉዳይ የሚስዮናውያን ጥገኛ ሆነ። የእንግሊዝ ቤተ ክርስቲያን በ1878 ዓመተ ምህረት ወደ ሴራሊዮን ተዘዋወረች። ቤተ ክርስቲያኒቱ በ1890 ዓመተ ምህረት 16000 አባላት የነበሯትና ትልቅ ብትሆንም በመንፈሳዊ ህይወቷ ግን ቀዝቃዛ ነበረች። የቤተ ክርስቲያኒቱ አባላት ለወንጌል ሥራ ምንም ፍላጎት የሌላቸውና ብዙዎቹ የጸና ክርስቲያናዊ ህይወት ያልነበራቸው ናቸው። ለታይታ ያህል ውጫዊ ስርዓታቸውን ቢጠብቁም የህዝቡ ስነ መግባራዊና መንፈሳዊ ደረጃ ከሚፈለገው በታች በመሆኑ ጊዜውን እጅግ አሳዛኝ አድርጎት ነበር። ያም ሆኖ ቤተ ክርስቲያኒቱ ወደ ሴራሊዮን ውስጠኛ ክፍል ለመዝለቅ አንዳንድ ጥረቶችን አድርጋለች። ለምሳሌ በሸብሮ ደሴት ላይ በሚገኘው ቦንቴ በተባለው ቦታ የነበረው የክሬኦል ጉባኤ አባላት በ1894 ዓመተ ምህረት በገበያ ለሚያገኟቸው ሰዎች ወንጌልን ማሰራጨት ጀምረው ነበር። ባልና ምስት ሚስዮናውያንን ወደ ሶስት የንግድ ማዕከላት ላኩ። በ1896 ዓ.ም ሴራሊዮን የእንግሊዝ ቤተክርስቲያን ሚስዮናውያን በቦንቲ አጥቢያ ቤተክርስቲያን የተደረገውን ጥረት በተመለከቱ ጊዜ በዚህ ጉዳይ ያላቸውን ትኩረት ከጉባኤው ጋር ተወያዩና በአመት ሁለት የሚሲዮን ጣቢያዎች ከፈቱ። በ1912 ዓ.ም የሴራሊዮን ክሬኦል ሊዮን ክሬዎል የሚሲዮናውያን 15 ተቋሚና የሩቅ ጣቢያዎችን አቋቋመ። ነገር ግን በ1897 ዓ.ም በተጀመረውና ሃት ታክስ በተባለው ከፍተኛ የቀረጥ አሰራር ሳቢያ የነገድ ጠላትነትና ጦርነት በመቀስቀሱ የአካባቢው ተወላጆች የክራዎል ህዝቦችን በጥርጣሬ የሚመለከቷቸው ጀመር። በዚህም ሳቢያ የክራዎል ምሶናውያን ጥረት በውጤት አልባ መሆኑ በ1915 ዓ.ም ግልጥ ሆነ። ክራዎል ምሶናውያን አብያተ ክርስቲያናቸውን የሚሞሉት በክራዎል ነጋዴዎች፣ አስተማሪዎችና በመካከለኛው ሀገር የመንግስት ባለስልጣናት ነበር። ከ1880 እስከ 1907 ዓ.ም የቤተ ክርስቲያን ምሶናውያን ማህበር የመጀመሪያ የጥናት ጉዞ ያደርጉ ዘንድ ምሶናውያንን እንደ ሴራሊዮን ራቅ ወዳሉ መሀል አገር ይልኳቸው ጀመር። በዚህ አይነት የሚስዮን ጣቢያዎች ቀስ በቀስ ያድጉ ጀመር። በ1907 ዓ.ም የቤተ ክርስቲያን ምሶናውያን ማህበር የሚስዮን ጣቢያዎችን በሴራሊዮን የእንግሊዝ ቤተክርስቲያን በመስጠት የወንጌል ስራቸውን እንዲቀጥሉ አደረገ። በ1912 ዓ ም በእንግሊዝ ክሬዮሎች የተሰራውን የመሐል አገር ስራ በሚመለከት ጥናት ተከናወነ። የጥናቱ ዘገባ የሚያመለክተው የእነዚያ ጣቢያዎች መጋቢያን በጊዜው የነበሩት እድሎች ሁሉ ለመጠቀም ፍላጎት የሞላበት ብርታትና የሚስዮናዊነት መንፈስ ያላሳዩ መሆናቸውን ነበር። ሴራሊዮን ውስጥ የሚገኘው የዌስሊያን ሜቶዲስት ቤተክርስቲያን መስፋፋትና መጉደል ማደጉን ቀጠለ። የቤተክርስቲያኒቱ ሰዎች በ 1880 ዓመተ ምህረት 14000 በላይ አባላት እንዳላቸው ቢናገሩም ብዙዎቹ አባሎቻቸው የሚኖሩት እንደ እንግሊዝ ቤተክርስቲያን አባላት በባህር ዳርቻ አካባቢ ነበር። ሜቶዲስቶች ወደ መሀል ሀገር ይበልጥ መግፋት የጀመሩት በ1877 ዓመተ ምህረት ሲሆን በ1908 ዓመተ ምህረት በሴራሊዮን ምዕራባዊ የዮሰን ዳርቻ የሚስዮን ጣቢያ አቋቋሙ። የሜቶዲስት ሚስዮናውያን የክራኦል ክርስቲያኖች መልካሙን የምስራችን ለመሃል አገር ነዋሪዎች ያደርሱ ዘንድ በላኳቸው ጊዜ ያጋጠማቸው ችግር የቤተክርስቲያን ሚስዮናዊ ማህበር ካጋጠመው ጋር ተመሳሳይ ነበር። አንድ የዌስሊያን ሜቶዲስት ሚስዮናዊ በ1922 ዓ.ም ያቀረበው ዘገባ የሚከተለውን የገመገመ ነበር። ነፃ የወጡት ባሪያዎች ባሰፈሩባቸው የባህር ዳርቻ ለሚገኙ ነዋሪዎች ሙሉ በሙሉ እንግዳ ሆነው ቀርተዋል። ጥቁርነታቸው ወንጌልን ወይም አዲሱን እምነታቸውን ለገረቤቶቻቸው በማካፈል ረገድ የነበረው አስተዋጽኦ እጅግ በጣም ጥቂት ወይም ምንም አልነበረም። ሴራሊዮን ውስጥ የሰፈሩት ነፃ አፍሪካውያን በአውሮፓውያን እጆች የራሳቸውን ትንሽ አገር አበጁ። ይሁን እንጂ ራሳቸውን እንደ ነገድ ሚስዮናውያን አደራጅተው ለሀገራቸው ሰዎች ወንጌልን በማድረስ ረገድ የክርስቶስ መሳሪያዎች ለመሆን ያደረጉት ጥረት ለምስጋና የማይበቃ እና ጥቂት ነው። በዚህ አንጻር ሲታይ ሴራሊዮን ውስጥ የተከናወነው ስራ ተስፋ የሚያስቆርጥ ነበር። በዚህ ክፍለ ጊዜ ሴራሊዮን ውስጥ ይሰሩ የነበሩ ሚሶናውያን ማህበረሰቦች የተባበሩት ወንጌላዊ ወንድማማቾች፣ በክርስቶስ አንድ የሆኑት ወንድማማቾች ህብረት፣ የአሜሪካ ዌስሊያን ሜቶዲስት እና የሰባተኛው ቀን አድቬንቲስቶች ነበሩ። በ1914 ዓመተ ምህረት ሴራሊዮን ውስጥ የነበሩት የሜቶዲስቶች የእንግሊዝ አብያተ ክርስቲያናት በርከት በርካታ አባላት እንዳሏቸው ቢገልጡም የአብያተ ክርስቲያኑ ብዙ መጋቢያን ግን የእውነተኞቹን አማኞች ቁጥር በጣም ትንሽ መሆኑን ይሰማቸው ነበር። በ1914 ዓ ም የነበረችው የሴራሊዮን ቤተ ክርስቲያን ከአንድ መቶ ዓመት በላይ ዕድሜ ቢኖራትም የበለጠ መንፈሳዊ እንቅስቃሴ የሚያስፈልጋት ነበረች። ላይቤሪያ ላይቤሪያ ውስጥ የነበሩ የፕሮቴስታንት አብያተ ክርስቲያናት ከ1878 እስከ 1914 ዓመተ ምህረት በነበረው ጊዜ ምስክርነታቸውን ቀጥለው ነበር። አዲስ የስራ ፍላጎት የተቀሰቀሰው የአሜሪካን ሜቶዲስት ኤጲስ ቆጶሳዊ ቤተ ክርስቲያን ጥቁር አሜሪካዊ መጋቢ የነበረ አንድ ሰው በ1884 ዓመተ ምህረት ወደ ላይቤሪያ በመጣ ጊዜ ነው። ይህ መጋቢ ዊሊየም ቴይለር ይባል ነበር። ብዙም ሳይቆይ ላይቤሪያ የምትገኘው የሜቶዲስት ኤጲስቆጶሳዊ ቤተክርስቲያን ጳጳስ ሆኖ ተሾመ። በዚሁ መሰረት ከዚያ ቀደም ጥሩ ውጤት ያልተገኘበትን የአገልግሎት አገልግሎት መስክ ማለት በባህር ዳርቻው አካባቢ የነበሩ አፍሪካውያን ነገዶችን በወንጌል ማድረስ ተግባሩን ጀመረ። በዚህ ቤተክርስቲያን ስር በነበሩ የሚስዮን ጣቢያዎች በ18 በ1914 ዓ.ም ከዘጠና የሚበልጡ አሜሪካውያንና ላቤሪያውያን መጋቢዎች እንዲሁም ሌሎች ሰራተኞች ነበሩ። የዚያ ስራ ውጤት በዚያ አመት የቤተክርስቲያኒቱ የቤተክርስቲያኑን አባላት ቁጥር አስር ሺህ አድርሶት ነበር። ሌሎቹ የፕሮቴስታንት ሚስዮናውያን ማህበራት ማለትም ባፕቲስቶች፣ ፕሬስቢቴሪያኖች፣ አፍሪካውያን ሜቶዲስቶችና ሉትራን ላቤሪያን ውስጥ ሉትራን ላይቤሪያ ውስጥ ስራቸውን የቀጠሉ ሲሆን አብዛኛው ስራቸው ያተኮረው በባህር ዳርቻ ከተሞች ላይ ነበር። የሮም ካቶሊካውያን እንዲሁም ላይቤሪያ ውስጥ ስራቸውን ቢጀምሩ ያገኟቸው አዳዲስ አማኞች ግን በጣም ጥቂት ነበሩ። የአንድ መቶ ዓመታት ጥረት ቢደረግም በ1914 ዓ.ም ላይቤሪያ ውስጥ ክርስትና የጥቂት ሰዎች እንቅስቃሴ ከመሆን አላለፈም። ከዩናይትድ ስቴትስ ፈልሰው የመጡ ዝርያዎች ክርስቲያኖችን ብሉም በአብዛኛው የሚኖሩት በባህር ዳርቻ አካባቢ ነበር። በነሱ ተጽዕኖ ስር የነበሩት አፍሪካውያን ባህላቸውን ይከተሉ ዘንድ ከባህሉ ጋር ለተያያዘው ሃይማኖት አምሯቸው ክፍት ሆነ። በዚሁ መሰረት በአንዳንድ አረማውያን ነገዶች ዘንድ የወንጌል ስራ ጅምር ታየ። ሆኖም ከነዋሪዎቹ አብዛኞቹ ወደ መሃል አገር አስገባብለው የሚኖሩት የሚኖሩትን ጨምሮ ገና የወንጌሉ ቃል አልደረሳቸውም ነበር። አይቮሪ ኮስት ወይም ኮትዲቫር ክርስትና በአፍሪካ ያደገበትን ሁኔታ በተመለከተ እስካሁን ባደረግነው ጥናት አይቮሪ ኮስትን አልጠቀስንም። ምክንያቱም እስከ 1878 ዓ.ም ድረስ አንድ ሚሲዮን ጣቢያ እንኳ አገሪቱ ውስጥ አልተከፈተም። የመጀመሪያዎቹ ሚስዮናውያን የመጡት በ1895 ዓመተ ምህረት ሲሆን እነርሱም የሮም ካቶሊካውያን ናቸው። የሮም ካቶሊኮች በመጀመሪያዎቹ ሶስት ዓመታት 10 ሚስዮናውያንን ሰራተኞቻቸውን በሞት አጥተዋል። ያም ሆነው በርትተው በመስራታቸው በ1901 ዓመተ ምህረት 6 የሚስዮን ጣቢያዎችን አፈሩ። የፈረንሳይ ባለስልጣኖች ወደ መሀል አገር በገፉ ቁጥር የሚስዮናውያኑን አብረው ይዘልቁ ጀመር። ማተቢያ ቤት ተቋቋመ። በባህር ዳርቻ ባሉ ጣቢያዎች መካከል በእንፋሎት ኃይል የሚሰራ ማጓጓዣ መርከብ ስራ ጀመረ። በ1913 ዓ ም የአካባቢው ተወላጅ የሆኑ 2400 ክርስቲያኖች እንደነበሩ ተገምቷል። በ1913 ዓ.ም አይቮሪ ኮስት ውስጥ ያለ የፕሮቴስታንት ምስክርነት በጣም ጥቂት ነበር። በኋላ ጌታ እጅግ አስደናቂ ነገር አደረገ። በ1911 ዓ.ም ላይቤሪያ ውስጥ ግሪቦ የሚባል ነገድ አባል ለሆነ ዊሊያም ሄሪስ ለሚባለው ሰው ልብ እግዚአብሔር ተናገረ። ዊሊያም ሄሪስ ወንጌላዊ ሆነው ወንጌልን ያውጅለት ዘንድ እግዚአብሔር እንደሚፈልገው ተገነዘበ። ዊሊያም ክርስቲያን የሆነው ይህ ከመሆኑ ከብዙ አመታት በፊት ላይቤሪያ ውስጥ ኬፕ ፓልማስ ሜቶዲስት ሚስዮን ትምህርት ቤት በሚማርበት ጊዜ ነበር። ትምህርቱን ካጠናቀቀ በኋላ ለአስር አመታት ላይቤሪያ ውስጥ በሚገኘው የአሜሪካ ፕሮቴስታንት ኤጲስ ቆጶሳዊ ሚስዮን ትምህርት ቤት በአስተማሪነት ይሰራ ጀመር። የእግዚአብሔርን መልእክት የተቀበለው በፀረ መንግስት ሰልፍ ተሳትፈሃል ተብሎ ላይቤሪያ ወህኒ ቤት እንድታ እንደታሰረ ነው። ከእስር ቤት ከተለቀቀ በኋላ የእግዚአብሔርን ቃል ለአገሩ የግሪቦ ጎሳዎች ይሰብክ ጀመር። ዊሊየም ሄሪስ ራሱን በብሉይ ኪዳን ዘመን ህዝቡን ሳይገባ ገባ ዘንድ ጥሪ ያደርጉ እንደነበሩ ነቢያት ይቆጠር ነበር። በሜቶዲስት ሚስዮን ትምህርት ቤት በመማሩና በኤጲስቆጶሳዊ ሚስዮን ትምህርት ቤት በማስተማሩ ለአዲሱ አገልግሎቱ በሚገባ ተዘጋጅቷል። መጽሐፍ ቅዱስ ውስጥ የሰፈረውን የእግዚአብሔር የደህንነት ወንጌል በሚገባ ያውቅ ነበር። በ1913 ዓ ም የአይቮሪኮስትን ድንበር በማቋረጥ እዚያ ላሉ ህዝቦች ወንጌልን ለመስበክ ተዘጋጀ። አይቮሪኮስት ውስጥ በየመንደሩ በሚዘዋወርበት ወቅት ህዝቡ ከዚህ ቀደም ወንጌልን ጨርሶ እንዳልሰሙ ተገነዘበ። ነቢዩ ሄሪስ ብዙ ሰዎች እንዲቀበሉት ብሎ የወንጌሉን መልእክት በአካባቢው ከሚኖሩ ህዝቦች ባህል ጋር ለማስማማት ፈጽሞ አልሞከረም። በተጻራሪው ሰዎች ከቀድሞ መንገዳቸው ወደ ክርስቶስ ለመመለሳቸው ምልክትና ማረጋገጫ ይሆንላቸው ዘንድ የአምልኮ ዕቃዎቻቸውን ሁሉ እንዲያቃጥሉ ጠየቃቸው። ሄሪስ በአዲስ ህይወት መኖር የሚገባ ስለመሆኑ ምክር የሰጠ ቢሆንም የመልእክቱ መግቢያ ግን በጣም ቀላል ነበር። እግዚአብሔር መልካም ነው፣ እግዚአብሔር ፍቅር ነው፣ የአምልኮ ዕቃዎች በሙሉ መደምሰስ አለባቸው፣ ሰዎች ሁሉ መጠመቅና ወደፊት በሚሰሩት ቤተክርስቲያን ውስጥ እግዚአብሔርን ማምለክ አለባቸው የሚሉ ናቸው። በእጁ የሚይዘውን መጽሐፍ ከፍቶም ባያነብም የሚያስተምረው ከመጽሐፍ ቅዱስ እየጠቀሰ ነበር። የላኩት ነጮች እንደሆኑና እነዚህ ሰዎች በየአካባቢው ህዝቦች መጽሐፍ ቅዱሳቸውን ማንበብ ሊያስተምሯቸው ከእነርሱ በኋላ እንደሚመጡ ይናገር ነበር። አይቮሪኮስት ውስጥ የሄሪንስ መልእክት የሰሙ ሰዎች ጥሪውን ይቀበሉ ስለነበር ብዙም ሳይቆይ በሺ የሚቆጠሩ ሰዎች ወደ እርሱ በመምጣት ይጠመቁ ጀመር። ነቢዩ ሄሪስ የተጠመቁ ሰዎች ከዝሙት እንዲርቁና እሁድን እንደተቀደሰ እለት እንዲያከብሩ አጥብቆ አሳሰባቸው። በአይቮሪ ኮስት የባህር ዳርቻዎች በሙሉ በመዘዋወር ወንጌልን እየሰበከ ጎልድ ኮስት ወይም ጋና ገባ። ለጥቂት ወራት ዚያ ከሰበከ በኋላ ወደ አይቮሪ ኮስት ተመለሰ። ከቀድሞው የላቀ ብዛት ያላቸው ሰዎች በመልእክቱ ይሳቡ ጀመር። በህዳር ወር 1914 ዓ.ም የፈረንሳይ ቅኝ ገዢዎች ሄሪስ በሚሰብካቸው ሰዎች ብዛት ምክንያት ተጨነቁ። አውሮፓ ውስጥ በፈረንሳይና በጀርመን መካከል ጦርነቱ በተጀመረ ጊዜ ቅኝ ገዢዎች አገዛዛቸውን በተመለከተ የአይቮሪኮስት ውስጥ የአፍሪካውያን አመጽ ድርጊት እንዲቀጥል አልፈለጉም። በታህሳስ ወር 1914 ዓመተ ምህረት ቅኝ ገዢ ባለስልጣናት ሄሪስ ክራፍ የተባለ ስፍራ እስር ቤት አስገቡት። ነቢዩ ኤሪስ በፈረንሳይ አስተዳዳሪዎች ለቀረበበት ክስ መልስ ስሰጥ እንዲህ በማለት ተናግሯል። ሁልጊዜ ጊዜ የሚሰብከው ለምን እንደሆነ ከሳሽ የጠየቀኝ፣ እኔም የባዳ አምልኮ እቃዎች ሁሉ እንዲደመሰሱ የማድረግ እንደ ኤልያስ ያለሁ ነቢይ ነኝ በማለት መለስኩለት። በዚህ ጊዜ በዚህ የነበሩ ሁሉ ልክ እንደ አረማውያን እያፌዙብኝ፣ መጽሐፍ ቅዱስ አይረባም ይሉኝ ጀመር። ለኢየሱስ ክርስቶስ እቆማለሁ አልኳቸው። አንተ አልጋ ተሸክሞ የሚጓዝ የምትመስል የክሩማን ጎሳ አባል ነህ፣ ስለዚህ ልታስተምረን አትችልም አሉኝ። እኔ ግን በሐዋርያት ሥራ ምዕራፍ 5 ቁጥር 39 ይህ ስራ ከሰው እንደሆነ ይጠፋልና፣ ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላቸውም የሚለውን ቃል ከመጽሐፍ ቅዱስ አነበብኩላቸው። ይሳደቡ ጀመር ይሳደቡ ጀመር ደደብ ጭሂ እያሉ ወደ ወይኔ አወረዱኝ። በ1915 ዓ.ም መጀመሪያ ነቢዩ ኤሪስ ኬፕ ፖልማስ ወደሚባል ስፍራ በመውሰድ ተገዶ መርከብ ውስጥ እንዲገባ ተደረገና በፍጹም ወደ አይቮሪ ኮስት እንዳይመለስ ጥብቅ ማስጠንቀቂያ ተሰጠው። በዚህ ላይቤሪያን ተመለሰና እዚያው ነዋሪ ሆነ። ከላይቤሪያም አንዳንድ ጊዜ ግዜ ወንጌል ዘማቻዎችን ያካሄድ ነበር። በሐምሌ ወር 1917 ዓ.ም ወደ ፍሪታውን በመጓዝ ክሩ ለሚባለው የማህበረሰብ አባላት ጥቂት ጊዜ ሰበከላቸው። ከዚያም ወደ ላይቤሪያ በመመለስ እስከ ሞተበት እስከ 1927 ዓ.ም ድረስ መስበኩን ቀጠለ። ነቢዩ ሪስ በአፍሪካ ቤተ ክርስቲያን ታሪክ ውስጥ በታላቅነታቸው ከሚታወቁ ሰዎች አንዱ ነው። ለእግዚአብሔር የተሰጠና እርሱ በላከው ጊዜና ስፍራ ሁሉ የሚሄድ ስለነበር ብዙ ሺ የሚቆጠሩ ሰዎችን ወደ ክርስቶስ አምጥቷል። ያጠመቃቸው ሰዎች ብዛት በትክክል ባይታወቅም በ1915 ዓመተ ዓመተ ምህረት እንደተገመተው ንሳይ የገቡ ሰዎች ቁጥር ከ60 ሺህ እስከ 100 ሺህ ይደርሳል። ሄሪስ ከአይቮሪኮስት ከተባረረ በኋላ እዚያ የነበሩ ሰዎች ያገኙት መንፈሳዊ ምርት ለብዙ ዓመታት እጅግ አነስተኛ ነበር። የዌስሊያን ሜቶዲስቶች አይቮሪኮስት ውስጥ የነበረውን ሁኔታ በመታገሉ እንዲረዳ አንድ ሚስዮናዊ የላኩ ቢሆንም ሚስዮናዊው በሄሪስ መልእክት የተለወጡ ሰዎችን እንዳይከታተል በ1915 ዓ.ም ተገደለ። የዌስሊያን ሜቶዲስቶች ለሄሪስ መልእክት አዎንታዊ መልስ የሰጡ ሰዎችን ሊያጠናክሯቸው የቻሉት ከ1925 ዓ.ም ጀምሮ ነበር። ነቢዩ ሄሪስን የሚያውቁ ሰዎች ስለ ክርስቲያናዊ ባህሪውና ስለ አመራር ችሎታው ያሌ መልካም ምስክርነቶች ይሰጣሉ። ይሁድ እንደ ረፍት ቀን እንዲከበር አድርጓል። ቄስ አካላዊነት፣ ቁሳ አካላዊነት ወይም ማቴሪያሊዝምን አስወግዷል። ከምቀርብለት ስጦታ ለምግብነት የሚያስፈልገውን ብቻ በመውሰድ የቀረውን ለዲሆች ይሰጥ ይሰጥ መጽሐፍ ቅዱስን በማንበብ ቃሉን በመጥሞና ያሰላስል ነበር። በስብከቱ ምክንያት ሰዎች በእርሱ ላይ የተለየ የታላቅነት አድናቆት እንዳያድርባቸው ይጠነቀቅ ነበር። ሰዎች በሱስ እንዳይጠመዱ ለምሳሌ አልኮል እንዳይጠጡ እንዳይጠጡና እንዳያጨሱ መክሯቸዋል። የነብዩ ሪስ አገልግሎት ለአፍሪካ ቤተ ክርስቲያን ታሪክ እጅግ ጠቃሚ የሆነው አንድ ሰው ወንጌልን ለሰዎች ሁሉ ለማድረስ የእግዚአብሔርን ትእዛዝ በሚቀበልበት ጊዜ ሊሆን የሚችለውን ነገር የሚያሳይ በመሆኑ ነው። ይህ ብቻ አይደለም፣ ለእግዚአብሔር ቃል አዎንታዊ መልስ ይሰጡ ዘንድ መንፈስ ቅዱስ ልባቸውን የሚያዘጋጅ መሆኑንም ያሳያል። የሚስዮናውያን አገልግሎቶች ፕሮፌሰር የሆኑት አሜሪካዊ ዶክተር ዳንሊድ ማክገቨርን ህዝቡ ለሄሪስ መልእክት የሰጠውን እሽታዊ የህዝብ እንቅስቃሴ ብለውታል። በሌሎች የአፍሪካ ክፍሎችም የከተሞች ወይም የመንደር ህዝቦች በአጠቃላይ ባህላዊ ሃይማኖታቸው ትተው ወደ ኢየሱስ ክርስቶስ የተመለሱባቸው ድርጊቶች ተከናውነዋል። ጎልድ ኮስት ወይም ጋና የፈረንሳይ ካቶሊክ ሚስዮናውያን ስራቸውን ለመጀመር ጎልድ ኮስት የደረሱት በ1880 ዓመተ ምህረት ነበር። ይህ የሆነው የዌስሊያንና የባዛል ሚስዮን ማህበራት ስራቸውን ከጀመሩ ከ50 ዓመታት በኋላ ነው። ከቀደምት የሮምት ካቶሊክ አባቶች አያሌዎቹ በበሽታ ምክንያት ቢሞቱም ስራ ያለማቋረጥ ያድግ ነበር። በ1906 ዓ.ም ምረት ሁለት የሮም ካቶሊካውያን አገልግሎት ቡድኖች ጎልድ ኮስት ውስጥ ለመስራት በተጨማሪነት ወደ ስፍራው መጡ። የባዘል ሚስዮን ቡድን በጎልድ ኮስት መስፋፋቱን ቀጠለ። ቀደም ባለው ምዕራፍ እንደተመለከት ነው የባዘል ሚስዮን ዓላማ ምዕራፍ 23 B የባዘል ሚስዮን በጎልድ ኮስ መስፋፋቱን ቀጠለ። ቀደም ባለው ምዕራፍ እንደተመለከትነው የባዘል ሚስዮን ዓላማ ወደ መሀል ሀገር መዝለቅ ነበር። የአሻንቲ ንጉሥ ግን ኩምሲ ተብላ በምትጠራው የአሻንቲ ዋና ከተማም ሆነ በአካባቢዋ የመስራት ፈቃድ ከልክሏቸው ነበር በመጨረሻ ግን በ1896 ዓ.ም የአሻንቲን የሚስዮን ጣቢያ እንዲከፍት ለባዛል ሚስዮን ፈቃድ ተሰጠው። በዚሁ መሰረት ራምሲየርና ፔሬጋው የተባሉ የሚስዮናውያን ምንም ጊዜ ሳያጠፉ የካቴታ 22 ቀን ኩማሲ ገቡ። በመጨረሻም ስፍራው የባዛል ሚስዮን ጣቢያ ሆነ። ከዚያም ሌላ አሻንቲ ከፊት ለፊታቸው ክፍት ሆኖ ስላገኙት በፍጥነትና በተከታታይ በስፍራው የሚስዮን ጣቢያዎችን ከፈቱ። ይህ የሆነው በ1900 አመተ ምህረት ጦርነት እስከ ተቀሰቀሰበት ጊዜ ድረስ ባለው ወቅት ነበር። እድገቱ እንደገና በ1902 አመተ ምህረት ቀጠለ። በዚህ አመት ሶስት ብቻ የነበሩ የውጭ ወይም የርቀት ምስዮናውያን ጣቢያዎች በ1914 ዓ ም 20 ደርሰው ነበር። የትምህርት ቤቶች ቁጥር ከአንድ ወደ 17 አድጓል። የቤተ ክርስቲያኑ ቋሚ አባላት ቁጥር ከ14 ወደ 805 ከፍ ብሎ ነበር። የሜቶዲስት ቤተ ክርስቲያን ያለማቋረጥ ማደጓን ቀጠለች። ለእድገቷ ምክንያት ከሆኑት ነገሮች አንዳንዶቹ ከጽህፈት ወይም በንግድ ሥራ የተሰማሩ ተራ አባላት ናቸው። እነዚህ ምዕመናን ወደ አዲስ የንግድ ማዕከላት በሚሰማሩበት ጊዜ አብያተ ክርስቲያን ያቋቋሙ ነበር። ለዚህ ጥሩ ምሳሌ የሚሆነው ከአሻንቲ በስተ ሰሜን ራቅ ብሎ በሚገኘው ኪንታ ሞፓ የተባለው በጣም ጥሩ የንግድ ማዕከል በሆነው ስፍራ የአቡሪ ሜቶዲስ ጉባኤ አባል የሆነ እና የመንግስት ሰራተኛ የነበረ አንድ ሰው ነው። ይህ ሰው በአካባቢው የነበሩ አረማውያን ሕዝቦች በማስተማርና በመስበክ ወደ ከፍተኛ እምነት የማምጣት ኃላፊነት እንዳለበት ተሰማው። ከጊዜ በኋላ በመንግስት ቢሮ ውስጥ የነበረውን ስልጣን በቀላሉ የማይገመት ደሞዙንና በአገልግሎት ዘመኑ ማብቃ የሚጠበቀውን የጡረታ አበል ሁለት ትቶ ሁሉ ትቶ ለወንጌል ስራ ወጣ። የጸሎት ቤት የሚሰራበት ጥቂት መሬት አግኝቶ ነበር። ከሁለት አመት በኋላ የሚስዮናውያን ስፍራውን በጎበኙ ጊዜ የነቃችና ብርቱ ቤተ ክርስቲያን ተመስርታ ነበር። ቤተ ክርስቲያኒቱ ለጥቃት የተዘጋጁ 20 አባላት ነበሯል። ይህ የሆነው በ1910 ዓመተ ምህረት ነው። በ1997 ዓመተ ምህረት በ1894 ይቅርታ ዓመተ ምህረት በ1897 ዓመተ ምህረት በሜቶዲስት ቤተክርስቲያን አንዳንድ አባላትና ሚስዮናውያን መካከል ግጭት ተፈጠረ። በዚህ ሳቢያ የመላው አፍሪካ ሜቶዲስት ቤተክርስቲያን በራሷ የምታድግና የራሷን የምታስተዳድር ሆና በ1898 ዓመተ ምህረት ተቋቋመች። ይህ ብቻማ አይደል! ይህች አዲስ ቤተክርስቲያን በአሜሪካ ሜቶዲስት ኤጲስ ቆጶሳዊ ጽዮን ቤተክርስቲያን ጋር ራሷን አቆራኘች። ቤተ ክርስቲያኒቱ ተስፋ የሚጣልባቸው ብዙ ወጣት ወንዶችና ወደ አሜሪካ በመላክ ወንዶችን ወደ አሜሪካ በመላክ ታሰለጥን ጀመር ከእነዚህ አንዱ ቆይታን ታሪኩን በሰፊው የሚያመለክተው ዶክተር ጄኢኬ አግሮይ አግሬይ ነው። በዚህ ጊዜ ውስጥ ጎልድ ኮስት ውስጥ ስራ የጀመሩት ሌሎች ምሶናውያን ነበሩ። ሰባተኛው ቀን አድቬንቲስቶች ሴኮንዲ በተባለው ስፍራ በ1898 ዓ.ም ምረት ስራ ጀመሩ። ባፕቲስቶች በ1898 ዓ.ም ኬፕ ኮስት ውስጥ ጣቢያቸውን መሰረቱ። የደህንነት ሰራዊት በመባል የሚጠሩት ደግሞ ዱንኩዋ ወደ ተባለውና አጎና ውስጥ ወደሚገኘው ስፍራ የመጡት በ1911 ዓ.ም ምረት ነበር። በ1904 ዓ.ም የወንጌል ስርጭት ማህበር ሴኮንዲ በተባለው ስፍራ ስራውን ተጀመረ። ይህ ስራ ጎልድ ኮስት ውስጥ ስራ ከጀመረው የእንግሊዝ ሚስዮናዊ ከቄስ ፊሊፕ ኩዌኬ በኋላ የመጀመሪያው ነበር። ቶጎ ቶጎ በ1914 ዓ ም አንድ ሚሊዮን ያህል ህዝብ የነበራት አነስተኛ ክልል ነበረች። ይህች ክልል ባይገባኛልና የያዘቻት ጀርመን ስለነበር ባይገባኛልነት የያዘቻት ጀርመን ስለነበረች ከ1914 ዓ.ም በፊት እዚያ የሰሩት አብዛኛዎቹ ሚስዮናውያን ጀርመናውያን ነበሩ። የሰሜን ጀርመን ወይም ብሬመን ሚስዮን ቶጎ ውስጥ ስራውን የጀመረው በ1850 ዓ.ም ነው። ስራቸው በሚገባ እያደገ ስለሄደ በ1902 ዓ.ም በባዛል ሚስዮን አስተዳደር ይመሩና በአይር ዳርቻ ላይ ይገኙ የነበሩ ሌሎች ተጨማሪ የሚስዮን ጣቢያዎች ተሰጥቷቸው የብረማን ሚስዮን በ1914 ዓ.ም ምረት 7140 የተጠመቁ አባላት ነበሩት። የባዘል ሚስዮን በ1912 ዓ.ም ምረት ወደ ቶጎ የተመለሰው ሰሜናዊ ምዕራቡን ክፍል ለክርስትና ለመክፈት ነበር። ሌላዋ ብቸኛ ትልቅ የፕሮቴስታንት ቤተ ክርስቲያን በባህር ዳርቻ መስመር ላይ የነበረችው የሜቶዲስት ቤተክርስቲያን ናት። የሮም ካቶሊካዊት ቤተክርስቲያን በ1890 ዓ.ም በፊት ቶጎ ውስጥ ለመስራት ብዙ ጥረት አላደረገችም። ከዚያ ጊዜ በኋላ ግን አብያተ ክርስቲያንን እና ትምህርት ቤቶችን ለመገንባት ከፍተኛ ገንዘብ ታጠፋ ጀመር። ቤተ ክርስቲያኒቱ በ1892 ዓ.ም. ቶጎን የሰው ኃይል በአብዛኛው ጀርመኖች ለሆኑበት የመለኮት ቃል ማህበር በኃላፊነት አስረከበቻት። ሁለተኛው የዓለም ጦርነት ከተካሄደበት ከ1914 እስከ 1918 ዓ.ም. ቀደም ሲል በነበሩት 20 አመታት ይህ ማበር በርካታ የሚስዮን ጣቢያዎችን ከፍቷል። በ1914 ዓ.ም. 19740 ወደ ካቶሊክ እምነት የተለወጡ አባላት፣ 7911 ተማሪዎች ያሏቸው 198 ትምህርት ቤቶች፣ 47 ካህናት፣ 15 ተራ ወንድሞች ወይም ብራዘሮች እና 30 አይቶች ወይም ሴስተሮች እየተባሉ የሚጠሩ ሴት አገልጋዮች ነበሯቸው። ዳሆሜ ወይም ቤኒን ከቶጎ ባስተ ምስራቅ የምትገኝ ሌላው አነስተኛ ግዛት ዳሆሜ ናት። በ1914 ዓመተ ምህረት የህዝቧ ቁጥር ከ1 ሚሊዮን ያነሰና በፈረንሳይ የምትገዛ ሀገር ነበረች። ከ1914 ዓመተ ምህረት በፊት በዳሆሜ የነበረው ትልቁ ሚስዮን የፈረንሳይ ሮም ካቶሊክ የአፍሪካ ሚስዮን ማህበር ነው። የፈረንሳይ መንግስት የአገሪቱን ካቶሊካዊ ሚስዮናውያን ያበረታታ ስለነበር በ1914 ዓ ም ቤተ ክርስቲያኒቱ በጣም አደገች። ያኔ ስፍራው የነበረችው የሎም ካቶሊካዊት ቤተ ክርስቲያን 1142 አባላት፣ 34 አውሮፓውያን ካህናት፣ አንድ ተራ ወንድምና 22 ሲስተሮች ነበሯት። በ1914 ዓ ም ዳሆሜ ውስጥ የነበረው ብቸኛ የፕሮቴስታንት ሚስዮን የዌስሊያን ሜቶዲስት ሚስዮናውያን ማህበር ነበር። ሚስዮኑ አባላት ያኔ የነበራቸው ስራ ጥቂት ሲሆን በ1914 ዓመተ ምህረት የአባላቱ ብዛት 750 ብቻ ነበር። ናይጄሪያ። የናይጄሪያ ክልል ከሳሙኤል ክራውዘር እና ከናይጄር ሚስዮን ስራ ተጠቃሚ ሆኖ ነበር። በ1890 ዓመተ ምህረት በባህር ዳርቻ ካሉ በርካታ ማዕከላት ወንጌል ወደ ስፍራው መምጣት የጀመረ ቢሆንም አብዛኛው የናይጄሪያ ማዕከላዊ ምድር አልተደረሰም ነበር። ምዕራብ ናይጄሪያ ውስጥ የሚገኙት ትላልቅ የሚሲዮን ማህበራት የእንግሊዝን የዌስሊያን ሚሲዮናውያን ቢሆኑ የአሜሪካ ደቡባዊ ባፕቲስት ሚሲዮን ምስክርነቱን አስፋፍቶ ነበር። ወደ 19 ወደ 1900 ዓ.ም የእንግሊዝ ቅኝ ገዢ መንግስት በሰሜን አቤኦክታ አካባቢ የተወሰነ ሰላም አስፍኖ ስለነበር የቤተ ክርስቲያን ሚሶናውያን ማህበር በዚያ አቅጣጫ ስራውን ያስፋፋ ጀመር። ሚሶናውያኑ ወደ ተለያዩ መንደሮች በሄዱ ጊዜ በደቡብ ክፍል ይሰሩ የነበሩና የክርስትናን እምነት የተቀበሉ ሰዎች ወደ የመንደራቸው ተመለሱ፣ ለጎረቤቶቻቸው በመመስከር ወንጌልን በማስፋፋት ላይ ሆነው አገኟቸው። ከባህር ዳርቻው አልፎ ሰሜን ምስራቅ በሚገኘው ስፍራ ወደ አረማዊ መንደራቸው የተመለሱ ጥቂት ክርስቲያኖች አስከፊ ስደት ቢደርስባቸውም በእምነታቸው ጸኑ። በዚህም የተነሳ ብዙም ሳይቆይ ከመንደሪቱ ነዋሪዎች ብዙዎቹን ለማጥመቅ ይፈልጉ ጀመር ለመጠመቅ ይፈልጉ ጀመር። በ1912 ዓ ም የቤተ ክርስቲያን ሚስዮናውያን ማኅበር ኃላፊ ለሚስዮኑ አዲስ ወደሆነው አካባቢ ሲገባ የጠንካራ አፍሪካዊ ቤተክርስቲያን መሰረት ተጥሎ አገኘ። ከ1878 እስከ 1900 ዓመተ ምህረት የናይጄሪያ የናይጀር ሚስዮን በናይጀር ወንዝ አካባቢ ብዙ የሚስዮን ጣቢያዎችን ከፈተ። ከነዚህ ጥቂቶቹ ከወንዙ 24 ኪሎ ሜትር በላይ ሪቁ ነበር። ከ1900 ዓ.ም በኋላ የናይጀር ሚስዮን ከወንዙ እየራቀ ወደ አዳዲስ ስፍራዎች ለመጀመር ይጥር ጀመር። የስኮትላንድ ፕሬስቢቴሪያን ሚስዮን ማህበር ህብረት በምስራቅ ስራውን ቀጠለ ከ1890 ዎቹ ጀምሮ ደግሞ ወደ ኢቦ መሃል አገር ይዘልቅ ጀመር በአካባቢው ከሰሩ ሚስዮናውያን ሁሉ የላቀችው ሜሪ ኤም ስሌሰር የተባለችው ሚስዮናዊት ነበረች። አብራዋት ለሚሰሩት ሰዎች ከነበራት ታላቅ ፍቅር የተነሳ በሁሉም ስፍራ ተቀባይነት አገኘች ስራዋን ከጀመረችበት እስከ ሞተችበት 1888 ዓመተ ምህረት እስከ 1915 ዓመተ ምህረት ድረስ ከ1888 ዓመተ ምህረት እስከ 1915 ዓመተ ምህረት ድረስ ሰሜን ኢቦላንድ ወደ ተባለ ስፍራ እየገፋች በመሄድ አዳዲስ የሚሲዮን ጣቢያዎችን ከፈተች። በአካባቢው የነበረችው የፕሬስቢተሪያን ቤተ ክርስቲያን በ1914 ዓ.ም 10792 አባላት ነበሯል። ከናይጄሪያ ባስተደቡብ ብዙ ሚስዮናዊ ተግባር በመከናወን ላይ ቢሆንም የክልሉ ሰፊ ክፍል ማለት ሰሜኑ በወንጌል አልተደረሰም ነበር። ከ1890 ዓ.ም የመጨረሻዎቹ አመት አመታት ጀምሮ ይህ ችግር አሜሪካና አውሮፓ የነበሩ ሚስዮናውያን መሪዎችን ትኩረት ይስብ ጀመር። በ1901 ዓ.ም የሱዳን ኢንቴሪየር ሚስዮን ሰሜን ናይጄሪያ ውስጥ በተሳካ ሁኔታ ስራውን ጀመረ። የሱዳን ኢንቴሪየር ሚስዮን ቀደም ሲል ወደ ሰሜን ናይጄሪያ ለመግባት ሁለት ያልተሳካ ሙከራዎች ያደረገ ቢሆንም ይህ ሶስተኛው ነበር። የሱዳን ኢንቴሪየር ሚስዮን ግብ በቀደሙት ሚስዮናውያን ያልተደረሱትን የሀገሪቱ መሃል ክፍሎች መዳሰስ ሆነ ነበር። የሱዳን ኢንቴሪየር ሚስዮን ዛሬ ምዕራብ አፍሪካ ወንጌላውያን ቤተ ክርስቲያናት በመባል የሚጠራውን የእምነት ክፍል ማስረቷል። ከዘጠነኛው መቶ ክፍለ ዘመን ጀምሮ እስልምና ባስተደቡ በሰሃራ በረሃ ዙሪያ በመዝለቅ ላይ እንደነበር ይታወሳል። እስከ 1900 ዓመተ ምህረት ሰሜን ናይጄሪያ ውስጥ የሚገኙ ብዙ ነገዶች ወደ እስልምና እምነት ተለወጡ። በደቡብ በኩል ግን አረማዊ የሆነው የቆዩ አንዳንድ ነገዶች ነበሩ። የሱዳን ኢንቴሪየር ሚሲዮን ብቻውን እነዚህን ነገዶች የመድረሱን ተግባር ለማከናወን አልቻለም ነበር ስለዚህ በ1914 ዓ.ም የተባበረው የሱዳን ሚስዮን በአምስት ዋና የእምነት ክፍሎች ተመሰረተ። ለተባበረው የሱዳን ሚስዮን የደረሰው ሪፖርት ሙስሊሞች ቀሪዎቹን የሰሜን ናይጄሪያ አረማውያን ለማሳመን ያደረጉት የነበረው ጥረት አስመልክቶ የቀረበው ሪፖርት ይህንኑ ያመለክታል። በሱዳን የነበረው አዲስ ኃይለኛ ሁኔታ ህዝቡ ወደ እስልምና ይፈልሳል የሚል ስጋት አሳደረ። ይህ ስጋት ሱዳን ውስጥ የነበሩትን ሚስዮናውያን የሚያሳስብ ጉዳይ ሆነ። በዚህም ሳቢያ የእስልምናን ማዕበል አንግተው የሚል ጥሪ አነሱ። ይህም አረማዊ ህዝብ ከክርስትናና ከእስልምና የሚፈለገውን እንዲመርጥ እድል ሰጠው። የሱዳን ኢንቴሪየር ሚስዮንና የተባበረው የሱዳን ሚስዮን እነዚህ በጥረፍ ላሉ ነገዶች የክርስትናን መልእክት በመስበክ ህግን በመፈጸም ማዳን ከሚለው እስልምና የተለየ አማራጭ እንዳለ ሊያስገነዝቧቸው ፈልገው ነበር። ሲዮናውያኑ እንዲህ በስራቸው ቢተጉም እስልምና እጅግ ለብዙ ጊዜ የሰራ በመሆኑ በ1940 ዓመተ ምህረት አብዛኛዎቹ የሰሜን ሱዳን ጠረፍ ነገዶች ወደ እስልምና ለመለወጥ ወሰኑ። በማዕከላዊ ንፍቀ ክበብ ያሉት አረማዊ ነገዶች ግን ከእስልምና ይልቅ ወደ ክርስትና አደሉ። ያም ሆነው በ1940 ዓመተ ምህረት የክርስትናዎቹ የክርስቲያኖቹ ቁጥር አነስተኛ ነበር። መሀል ምዕራብ አፍሪካ ናይጀር፣ ቡርኪና ፋሶ እና ማሊ። ይህ ክልል ምዕራብ አፍሪካን ሙስሊሞች ያጠቃልላል። ቀደም ብለን እንደተመለከትነው ክርስትና ከባህር ዳርቻው ተነስቶ ወደ መሀል ምዕራብ አፍሪካ ቢገፋም እስከ 1940 ዓ.ም ድረስ እጅግ ዘልቆ አልገባም ነበር። ሙስሊም የነበሩት የህዝበ ለቆችና ነገስታቱም ጣቢያዎችን ለመክፈት የሚጠይቁትን የሚስዮን ባለስልጣናት በመልካም ሁኔታ አልተቀበሏቸውም። ስለዚህ እስከ 1914 ዓ.ም ድረስ የሚስዮን ጣቢያዎችን ለመመስረት ክንውን ለማቆየት አልተቻለም። በ1914 ዓ.ም በናይጀር ወንዝ የላይኛው ክፍል ዳርቻ የተነጣጠሉ ጥቂት የሮም ካቶሊክ ሚስዮኒያን ጣቢያዎች ብቻ ነበሩ። ጥያቄዎች አንደኛ፣ በ1914 ዓ.ም አካባቢ በሴራሊዮን ባህር ዳርቻ የነበረው አጠቃላይ የክርስትና ሁኔታ ምን ይመስል ነበር? ሁለተኛ፣ በ1884 ዓ.ም በኋላ በነበረው ጊዜ በላይቤሪያ የነበሩ የእምነት ክፍሎችን ወደ መሃል እንዲስፋፋ ያስቻለው ያስቻላቸው ማን ነበር? ሶስተኛ፣ ዊሊያም ሄሪስ ማን ነበር ምን ይሰራ ነበር? በአፍሪካ ቤተክርስቲያን ታሪክ ውስጥ ጥናት ታሪክ ውስጥ ስፍራ የሚሰጠው ሰው የሆነው ለምንድን ነው? አራተኛ የባዘል ሚስዮን በ1896 ዓመተ ምህረት የገባበት የጎልድ ኮስት አዲስ ክልል ምን ነበር? ይህ ስፍራ በየትኛው የሀገሪቱ ክፍል ይገኛል? አምስተኛ በ1914 ዓመተ ምህረት የዳሆሜ ትልቁ ቤተ ክርስቲያን የትኛው ነበር? ትልቅ የተባለበትን ምክንያትስ ሊያስረዱ ይችላሉ? ስድስተኛ የሱዳን ኢንቴሪየር ሚሲዮን የተቋቋመው ለምን ነበር? ይህንን ስራ ለመስራት የተቋቋመው ሌላ ሚሲዮን ምን ይባላል?